ወዳጆች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በምሕረቱ በቸርነቱ እየደገፈን እግዚአብሔር አምላካችን ከትላንት ዛሬ አድርሶናል። ሌላ ምን እንላለው ወገኖቼ፣ ስም ይክበርህ ከማለት በስተቀር። እግዚአብሔር የኔና የናንተን ብርና ወርቅ አይሻም። እግዚአብሔር የኔና የናንተን የደለበ ከብት ወይንም ደግሞ እርሻን አይሻም። እግዚአብሔር ከእኔና ከናንተ የሚፈልገው የተሰበረ ልብ፣ ምስጋናን የሚሰዋ ልብ ብቻ ነው። እንደምናመሻችሁ በጌታ የተወደዳችሁ ክቡራን አድማጮቼ ዛሬ እግዚአብሔር አምላካችን ለዚህች ለተወደደች ምሽታ አድርሶን አንድ ላይ በመሆን ደግሞ ወደ ጸጋው ማዱ ቀርበናል። እግዚአብሔርም በዚህ ጊዜ በሙሉ ልባችሁ እያመሰገናችሁ በሙሉ ልባችሁ ከፍ ከፍ እያደረጋችሁ በእውነት ነው የምለው ወደ ጸጋው ማዕዱ የቀረባችሁ ብዙዎቻችሁ ልትኖሩ ትችላላችሁ። እግዚአብሔር ደግሞ የእናንተን የልብ ጥማትና መራብን ይመለከታል። በዚህን ሰዓት እግዚአብሔር አምላክ እያንዳንዳችሁን በበረከቱ እንደሚጎበኛችሁ እኔ ባለሙሉ ተስፋ ነኝ። በዚህን ጊዜ እግዚአብሔር አምላካችን በምንም አይነት ሁኔታ ውስጥ እንሆን፣ በምንም አይነት ሁኔታ ውስጥ ብንገኝም፣ አዎ እርሱኛን ለመገናኘት የሚከለክለው የሚያግደው ምንም ነገር የለም። አይ ዛሬ ተራ አይደለምና በሚቀጥለው ጊዜ መጥተህ አበበን መጠየቅ ትችላለ፣ ተሰማን መጠየቅ ትችላለ፣ አይ በሚቀጥለው ቅዳሜ አለማየውን መጥተህ መጎብኘት ትችላለ ተብሎ እግዚአብሔር በር ተዘግቶበት አይከለከልም። እግዚአብሔር በተዘጋ ደጅሉ ገብቶ

ፈቃድህን ለማድረግ ወደድሁ፣ ሕግህም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅህን አወራው፣ እነሆ ከንፈሮቼን አልከለከልክም። አቤቱ አንተ ጽድቄን ታውቅ አለ። እውነትህንም በልቤ ውስጥ አልሰወርኩም፣ ማዳንህንም ተናገርኩ። ምሕረትህንና እውነትህን ከታላቅ ጉባኤ አልሰወርኩም። አቤቱ አንተ ምሕረትን ከኔ አታርቅ ቸርነትህና እውነትህ ዞትር ይጠብቁኝ ሲል ባርያህ ዳዊት ወደ አንተ እንደ ጸለየ እኛም ዛሬ ወደ አንተ እንጮኋለን። እግዚአብሔር አባታችንና አምላካችን ሆይ፣ ታላቅነትን ከመናገር እነወገናናነትን ከመናገር ከናፍርቶቻችን ወደ ኋላ አይሉም። ዛሬም የጠላትን ምሽግ ለማፍረስ ዛሬም ደግሞ የጠላትን ሴራና ተንኰል ሥራ ለማፍረስ እግዚአብሔር አምላካችን ሆይ የሰለጠነ አዎ በመንፈስ ቅዱስ የሰለጠነ እኖ ሕይወትን ትሰጠን ዘንድ እንለምንሃለን። እግዚአብሔር አባታችንና አምላካችን ሆይ እጆቻችን፣ እግሮቻችን፣ ሁለመናችን ለአንተ የጽድቅ ሥራ የተሰለፈ ይሆን ዘንድ ሁለመናችንን አንተ እንድትገራ በዚህን ሰዓት እንለምነሃለን። አቤቱ አምላካችን ሆይ ባሪያዎች፣ ወንዶችና ሴቶች ልጆች፣ ሁላችን ፈቃድህን ለማድረግ ወደናልና ሕግህንም በልባችን ውስጥ ለማኖር ወደናልና በዚህች ምሽት እንድትገናኘን እንለምነሃለን ቃልህን እግዚአብሔር ሆይ እያከበርን ለሌሎችም እየተናገርን እነሆ እግዚአብሔር አምላካችን ሆይ ትርፍ የምንሆንበትን ሕይወት እንድትሰጠን እንለምንሃለን። በቀረው የሕይወታችን ዘመን እነሆ እግዚአብሔር ሆይ በእውነት እያስከበርን በሰፈራችን፣ በጎረቤቶቻችን፣ በምንሠራበት፣ በምንማርበት ስፍራ ሁሉ ያንተን ገናናነትና ታላቅነት ጌታዬ ሆይ እያወራን በኑሯአችንም አንተን እየመሰከርን ማለፍ የምንችልበትን ጸጋ ስጠን እግዚአብሔር ሆይ እጆቻችንን ያዝ። ኦ ልዑሎ፣ ይህንን ሁሉ እንለምንሃለን። በመካከላችን ስላለ ክብር ለስምህ ይሁን በመድኃኒታችንና በጌታችን በአንድ ልጅህ በኢየሱስ ክርስቶስም። አሜን። አድማጮቻችን ትላንትና እስከ ቁጥር ሰላሳ ያለውን ክፍል ተመልክተን እንደነበር ታስታውሳላችሁ። ዛሬ ደግሞ ከማቴዎስ ወንጌል ምዕራፍ አምስት ከቁጥር ሰላሳ አንድ እስከ ሰላሳ ሁለት ያለውን እንመለከታለን። መጻፋችሁን ገለጥ ገለጥ አድርጉና የማቴዎስ ወንጌል ምዕራፍ አምስት ከቁጥር ሰላሳ አንድ እስከ ሰላሳ ሁለት ያለውን አብረን እንመለከታለን። ሚስቱን የሚፈታ ሁሉ የፊቺዋን ጽሕፈት ይስጣት ተባለ። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታችውንም የሚያገባ ሁሉ ያመነዝራል ይላል። በዚህ ስፍራ ጌታ ስለ ፍቺ መሠረታዊ የሆነ ትምህርት ይሰጠናል። በመጽሐፉ ላይ ከተሰጠው ከዚህ ሕግ ውጪ ሚስቱን የሚፈታ አመንዝራ ነው ይላል። ይህ ዛሬ በተለይ በክርስቲያኑ ወገን ትኩረት ሊሰጠው ይገባል። ይህን ሐሳብ በምዕራፍ አስራ ዘጠኝ በጥልቀት ወደፊት እንነጋገርበታለን። እስቲ ከሰላሳ ሦስት እስከ ሰላሳ ዘጠኝ ያለውን ክፍል ደግሞ ወረድ ብለን እንመልከት። ደግሞ ለቀደሙት በውሸት አትማል፣ ነገር ግን ማላዎችን ለጌታ ስጥ እንደ ተባለ ሰምታችኋል። እኔ ግን እላችኋለሁ ከቶ አትማሉ። በሰማይ አይሆንም የእግዚአብሔር ዙፋን ነውና፣ በምድርም አይሆንም የእግሩ መረገጫ ናትና፣ በኢየሩሳሌምም አይሆንም የታላቁ ንጉሥ ከተማ ናትና። በራስህም አትማል ከጠጒርህ ነጭ ወይም ጥቁር ልታደርግ አትችልምና። ነገር ግን ቃላችሁ አዎን ወይም አይደለም ይሁን፣ ከእነዚህ የወጣ ከክፉ ነው። ዐይን ስለ ዐይን ጥርስም ስለ ጥርስ እንደ ተባለ ሰምታችኋል። እኔ ግን እላችኋለሁ ክፉውን አትቃወሙ። ዳሩ ግን ቀኝ ጒንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት ይላል ጌታችን ኢየሱስ ክርስቶስ ከቁጥር ሰላሳ ሦስት ጀምሮ የሚናገረው መማል እንደሌለብን ነው ዛሬ በዘመናችን መታመን የለም በውሸት መማል ሞልቷል ይህ የእግዚአብሔርን ህግ መቃወም ነው እግዚአብሔር ግን ከልጆች ሁሉ የሚፈልገው ታማኝ እንዲሆኑ ነው በቁጥር ሰላሳ ዘጠኝ እንደምናነበው የእግዚአብሔር ቃል እንደሚፈልግብን መኖር እንችላለን ወይስ ክፉውን በመቃወም ለዚህ መመሪያ በዚህ ክፍል ተሰጥቶናል በሁለተኛ ጢሞቴዎስ ምዕራፍ አራት ቁጥር አሥራ አራት ሁለተኛ ጢሞቴዎስ ምዕራፍ አራት ቁጥር አሥራ አራት የናሳን ጥረኛው እስክንድሮስ እጅግ ከፋብኝ ጌታ እንደ ሥራው ይሰጠዋል ይላልና እኛ በእግዚአብሔር መንግሥት ውስጥ ስንኖር ጉንጫችንን አዙረን መስጠት መቻል አለብን። ምክንያቱም እግዚአብሔር የሥራችንን ዋጋ ይከፍለናልና ማቴዎስ ምዕራፍ አምስት ከአርባ እስከ አርባ ሁለት ያለውን ደሞ እንመልከት። እንዲከስህም እጀ ጠባብህንም እንዲወስድ ለሚወድ መጐናጸፊያን ደግሞ ተውለት። ማንም ሰው አንድ ምዕራፍ ትሄድ ዘንድ ቢያስገድድ ሁለተኛውን ከእርሱ ጋር ሂድ። ለሚለምንህ ስጥ ከአንተ የሚበደር ዘንድ ከሚወደው ፈቀቅ አትበል ይለናል። በዚህ ስፍራ ልንስታቸው የማይገቡ መመሪያዎች አሉ። በተቻለን መጠን የእኛን እርዳታ የሚሹትን ሁሉ ፈቃደኛ ሆነን ልንረዳቸው ይገባል። በታሪክ እንደምናውቀው በክርስቲያን በጎ አድራጊዎች የሚያደርጉ ብዙ መልካም ሥራዎች አሉ። ለምሳሌ በአገራችን እንደሚደረገው በክርስቲያን በጎ አድራጊዎች ትምህርት ቤት፣ ሆስፒታል፣ ድኩማንም መርጃ የመሳሰሉት ድርጅቶች ይከፈታሉ። ይህን ነው ወንጌል የሚያስተምረን። እንደ ክርስቲያን በዚህ ምድር ስንኖር ልናደርገው ከሚገባን አንዱ ይህ ነው። ቁጥር አርባ ሦስት እስከ አርባ አምስት ያለውን ደሞ እናንብብ። ባልንጀራህን ውደድ ጠላትህንም ጥላ እንደ ተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ያለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን እውደዱ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁ ምጸልዩ እርሱ በክፉዎችና በበጎች ላይ ጸሐይን ያወጣልና በጻድቃንና ባጢአተኞችም ላይ ዝናቡን ያዘንባልና ይላል። ይህ ሕግ የእግዚአብሔር መንግሥት ሕግ ነው። ጌታ ኢየሱስ በሙሴ የተሰጠውን ሕግ ተንትኖታል። በእግዚአብሔር መንግሥት ውስጥ ስንኖር ሊጠላ የሚገባውን ጠላት እንውደደው። ዛሬ ግን ክርስቲያኖች በሌላ መልኩ ስንኖር እንታያለን። ጠላታችንን እንድንወድ ታዘናል። ይህን ፍቅር የምንገልጸው ደግሞ ለሚጠሉን የፍቅርን ወንጌል በመንገር ነው። የእግዚአብሔርን የማዳን ሥራ እንዲቀበሉ ቃሉንም በመናገር ነው። ይህን ምዕራፍ ከማጠቃለላችን በፊት ጌታ ኢየሱስ እርሱ ፍጹም እንደሆነ ፍጹማን እንድንሆን ነግሮናል። እስቲ የቁጥር አርባ ስምንትን እንመልከት። እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተ ደግሞ ፍጹማን ሁኑ ይለናል። እንዴት እንደ እግዚአብሔር ፍጹም መሆን ይቻላል? እኛን እግዚአብሔር ፍጹም ለሆነው በክርስቶስ በኩል ስለ ተቀበለን በእርሱ በኩል እንሆናለን። ስለዚህ ወገኖቼ ፍጹም የምንሆንበት ብቸኛው መንገድ ክርስቶስን በእምነት በመቀበል ነው። ክርስቶስ ለእኛ ጽድቃችን ሆኗልና በራሳችን ፍጹማን መሆን መጣር ወይም እንድንሆን ማሰብ ማለት ትርፉ ድካም ነው። ይህን ዐይነት አመለካከት ዛሬ ብዙ ሃይማኖታዊ ሥርዐትን በሚከተሉት ሃይማኖቶች ውስጥ እናያለን። ነገር ግን ፈጽሞ አይቻልም። ፍጹም ለመሆን አዳኝ ጌታ ኢየሱስን የራሳችን ልናደርግ ያስፈልጋል። በዚህ ምዕራፍ ውስጥ ወገኖች፣ ጌታችን እንዳስተማረን ጽድቃችን ከፈሪሳውያን ጽድቅ ሊበልጥ እንደሚገባ ተምረናል። እነኚህ ፈሪሳውያን ሃይማኖታዊ ጽድቅ አለን ይላሉ። ለምሳሌ ኒቆዲሞስ በጣም ሃይማኖታዊና ሥርዓትን የሚጠብቅ ሰው ነበር፣ ብዙም ነቀፌታ የሌለበት ሰው ነበር። ነገር ግን ጌታችን ኢየሱስ ክርስቶስ ዳግም ልትወለድ ይገባል አለው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 8 ያለውን ተመልከት። ስለዚህ ከፈሪሳውያን የሚበልጥ ጽድቅ ሊኖረን ይገባል። ይህ ደግሞ ሊሆን የሚችለው በክርስቶስ ኢየሱስ አምነን ስንገኝ ብቻ ነው። እግዚአብሔር ደግሞ ለዚህ ድጋፉንና ብርታቱን ይስጠን እናቀርብላችኋለን። የዚህ ምዕራፍ አብይ መልእክቱ የውስጥ አመለካከታችን እንደ ምጽዋት መስጠት፣ ጸሎት፣ ጾም እንዲሁም ሀብትን ማግኘት የመሳሰለውን የውጭው ጽድቃችንን ያመለክታል። እንዲሁም የመንግሥተ ሰማያት ዜጎች ከእግዚአብሔር ጋር ያላቸው ግንኙነት የሚለውን ያካትታል። የማቴዎስ ወንጌል ምዕራፍ ስድስት የሚያስተምረን ውጫዊ የሆነውን የሃይማኖት ስርዓት ነው። በምዕራፍ አምስት ጌታችን ኢየሱስ ክርስቶስ ለዜጎቹ ስለ ጽድቅ እንደሚናገር እናያለን። ይህ ጽድቅ ከፈሪሳውያንና ከጸሐፍት ጽድቅ የግድ መብለጥ እንዳለበት፣ የዚህ ዐይነት ጽድቅ ደግሞ የሚገኘው ክርስቶስን በማመን ብቻ እንደሆነ እንረዳለን። ይህን ደሞ ባለፈው ትምህርታችን ተመልክተናል። ቀደም ብለን ማቴዎስ በምዕራፍ ስድስት በእግዚአብሔር መንግሥት ልንለማመደው የሚገባውን ጽድቅ ያስተምረናል። ከልብ የሆነው አስተሳሰባችን ለእግዚአብሔር የምናደርገው በጣም አስፈላጊ የሆነው ነገር ነው። በዚህ ግንኙነት ውስጥ ጣልቃ ሊገባ የሚገባው ሌላ ነገር መኖር የለበትም። ይህም በውስጥ መንፈሳችንና በእግዚአብሔር ማዕከል የሚደረግ ነገር ነው። በዚህ ምዕራፍ የተጠቀሱት ነገሮች ማለት ምጽዋት፣ ጸሎት፣ ጾም፣ ገንዘብና ለወደፊት ማድረግ የሚገባን ጥንቃቄ በተግባር የሚገለጹ ናቸው። በመጀመሪያ ጌታችን ኢየሱስ ክርስቶስ ለድሃ ስለ መስጠት ይናገራል። ነገር ግን በዚህ ስፍራ ይህ ድርጊት ውጫዊ የሆነውን የሃይማኖት ሥርዓት እንደሚያሳየን በአእምሮአችን መያዝ ይገባል። እስቲ ቁጥር አንድን እንመልከት። ለሰዎች ትታዩ ዘንድ ምጽዋታችሁም በፊታችሁ እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም ይለናል። ምንም እንኳን ጌታችን ኢየሱስ ክርስቶስ ሐሳቡን ሊመጣ ባለው መንግሥት ላይ ቢያተኩርም ዛሬ ለእኔና ለእናንተ የሚሆኑ ጠቃሚ መመሪያዎችን እናገኝበታለን። ቁጥር ሁለት፣ እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከብሩ በምኵራብ፣ በመንገድም እንደሚያደርጉ በፊት መለከትን አታስነፋ። እውነት እላችኋለሁ ዋጋቸውን ተቀብለዋል ይላል። በዚህ ስፍራ ጌታችን አባባሉን ውስጥ ወይራ በሆነ መንገድ ሲያቀርበው እናያለን። ፈሪሳውያን ለድሃ መስጠት ሲፈልጉ ሁልጊዜ ወደሚታዩበት ቦታ ይሄዱና መለከት ያስነፋሉ። መለከት የሚነፉበት ዋናው ምክንያት ድሆች ስጦታ ለመቀበል እንዲሰበሰቡ ለማድረግ ቢሆንም እንኳ መልካም ሥራቸውን ለሌሎች ለማሳየትም ይህ ጥሩ አጋጣሚ ይሆንላቸዋል። ዛሬስ አንዳንድ ክርስቲያኖች ሲሰጡ የሚያደርጉትን አንዳንድ አንጻራዊ ነገር ታያላችሁ። በዚህ ስፍራ ፈሪሳውያን ለሚያደርጉት ድርጊት ዋጋቸውን እንደሚያገኙ ጌታችን ኢየሱስ ክርስቶስ ይናገራል። ዋጋቸው ግን ምንድን ነው? ይህን ድርጊት የሚያደርጉት ምን አስበው ነው? ጌታችን ይህን ጥያቄ ሲመልስ ይህን የሚያደርጉት ለራሳቸው ክብር ለማግኘት ነው ይላል። መለከት ሲያስነፉ ሁሉም ሰው ይሰበሰባል። ምን ያህል ቸር እንደሆኑ ያይላቸዋል። የሚያገኙትም ዋጋ ይህ ነው። ስጦታቸው በእነርሱና በእግዚአብሔር መካከል የሚሆን አልነበረም። ዛሬስ እኛ ለምን እንሰጣለን? የተለያዩ የስጦታ መንገዶች አሉ። ዛሬም በየቤተ ክርስቲያኑ የሚሰጡ ሰዎች አንዳንዴ ስጦታቸውን እያሳዩ ሲሰጡ፣ ሌሎች ደግሞ እግዚአብሔር ብቻ በሚያየው መንገድ ስጦታቸውን ያበረክታሉ። በዚህ ስፍራ መማር የሚገባንን ትምህርት እናገኛለን። ስጦታ ስንሰጥ ለመታየትና ለራሳችን ክብር ለማግኘት ከእግዚአብሔር ማግኘት የሚገባንን ዋጋ እናጣለን። ስለዚህ ለእግዚአብሔር ክብር ይሁን ብለን እንስጥ። ቁጥር አራት አንተ ግን ምጽዋት ስታደርግ ምጽዋት በስውር እንዲሆን ቀኝ የምትሰጠውን ግራህ አትወቅ። በስውር የሚያይ አምላክ በግልጽ ይከፍልሃል ይላል። አንድ እጅህን ወደ ኪስ ብትሰድ በሌላው እጅህ ደግሞ ሰዎች የምትሰጠውን እንዲያዩል አታድርግ። ጌታችን በዚህ ስፍራ የሚለው አንድ እጅህን በኪስ ውስጥ ስታስገባ የምትሰጠውን ለማውጣት ሌላኛው እጅ እስከማያውቀው ድረስ ሚስጢር ይሁን ነው የሚለው። የእውነተኛ ጸሎት ምልክት ማቴዎስ ምዕራፍ ስድስት ቁጥር አምስትን ተመልከቱ። ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኵራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል ይላል። ጌታ ኢየሱስ ክርስቶስ በዚህ ስፍራ ሲናገር ጌታችን ግብዞች አትሁኑ ይላል። ጠንከር ያለ ንግግር ነው። ዋጋቸውን ተቀብለዋልና ለሰዎች ለመታየት ብለው ይጸልያሉ። ወደ ጸሎት ስለ መሄዳቸው የሚናገር የጸሎት ልብስ ለብሰው እየታዩ ወደ ጸሎት ቤት ይሄዳሉ፣ ወይም ደግሞ ወደ ጸሎት ይሄዳሉ። ጌታችን የሚለው እንዲህ የሚጸልዩት ዋጋቸውን ያገኛሉ። ዋጋቸውም መታየት ነው የፈለጉትም ይህንን ዋጋቸውን ማለትም በሰው መሞገስና መከበር ነው። ጸሎታቸው ግን ከቤቱ ጣሪያም አያልፍም። ቁጥር ስድስት እንደመውረድ ብለን እንመልከት። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያዬንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጥ ይከፍልሃል ይላል። በዚህ ክፍል ጌታችን የሚናገረውን ነገር እናስተውል። አባት የሚል ቃል አለ ይህም ቃል የእግዚአብሔር መንግሥት ዜጎች እንዳሉ ያመለክተናል። እንዴት የእግዚአብሔር መንግሥት ዜጋ መሆን ይቻላል? ዮሐንስ ወንጌል ምዕራፍ አንድ ቁጥር አሥራ ሁለት ለዚህ ጥያቄ መልስ ይሰጠናል። እንዲህም ይላል ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን እሰጣቸው ይላል። ጌታችን ራሱ ለኒቆዲሞስ ዳግም ልትወለድ ይገባሃል አለው። እስከዚያ ድረስ እግዚአብሔርን አባቴ ብሎ መጥራት አይቻልም። ውድ አድማጭ፣ በእግዚአብሔርና በሰው ግንኙነት ላይ በመመስረት በብሉይ ኪዳን አባት የሚለውን ቃል አናገኝም። የእስራኤል ሕዝብ በሙሉ የእግዚአብሔር ልጅ ይባላል፣ በግል ግን አይደለም። ስለዚህ በዚህ ስፍራ ጌታችን ኢየሱስ ክርስቶስ ስለ አዲስ ግንኙነት ነው የሚናገረው። ጸሎትን በተመለከተ ጌታችን በትህትናና በምስጢር ሊሆን እንደሚገባ ተናግሮናል። ስለዚህ ብዙ ያልታወቁ እውነተኛ የጸሎት ሰዎች በመጨረሻው ፍርድ ቀን እውነተኛ የጸሎት ሰዎች ሆነው ይገለጣሉ። በቁጥር ሰባት ላይ ደግሞ አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደ እነርሱ በከንቱ አትድከሙ ይለናል። ጌታችን በዚህ ክፍል ትክክለኛውን የጸሎት መንገድ በመከተል አንዴ ከጸለይን አብ ጸሎታችንን እንደሚሰማ ይነግረናል። ወረድ ይልና በቁጥር ስምንት ላይ ደግሞ ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና ይለናል። አድማጮቼ፣ ጸሎት ቀላልና ያለ ፍርሃት ሊደረግ የሚገባ ነው። አንደኛ እውነተኛነት ማቴዎስ ምዕራፍ ስድስት ቁጥር ስድስትን ተመልከቱ። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጥ ይከፍልሃል ይላል። ሁለተኛ ግልጽነት። ማቴዎስ ምዕራፍ ስድስት ቁጥር ሰባትን ልብ በሉ። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና፣ ስትጸልዩ እንደ እነርሱ በከንቱ አትድገሙ ይላል። የተከበራችሁ የጌታ ቤተሰቦች፣ የሚያስፈልገንን እርሱ አስቀድሞ የሚያውቀው ቢሆንም ወደ እርሱ እንድንቀርብና እንድንጠይቅ ይፈልጋል። ይህን መልካሙን የእምነት ገድል ተጋድልን የእርሱ አገልጋዮች ሆነን ለመኖር ደግሞ ጌታ በመንፈስ ቅዱስ ኀይሉ ይርዳል። ያለን ዝግጅት በዚሁ ያበቃል። ተከታዩን ክፍል ይዘን እስክንቀርብ ደናደሩ ጌታ ይባርካችሁ።